ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 7 208 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምናመሻችው የጎሳ ፖለቲካ አገርን ይበላል፣ ያጠፋል። የጎሳ ፖለቲካ ሶቪየት ሕብረትን አጥፍቷል። የጎሳ ፖለቲካ ዩጎዝላቪያን አጥፍቷል። ሰርቢያ፣ ክሮኤሽያ እየተባባሉ ተከባብለዋል። ሶቪየት ሕብረትም የተለያዩ ሀገሮች አዘርባይጃን፣ አርሜኒያ፣ ጆርጂያ፣ ቤላሩስ፣ ዩክሬን፣ እነዚህ ሁሉ በአንድ ሀገር የነበሩት ፈርሰዋል። የዛሬ ሳምንት ቅዳሜ ቨርጂኒያ ውስጥ በኢትዮጵያ ጉዳይ ላይ ውይይት ተካሂዶ ነበር። የውይይቱ አዘጋጅ ፕሮፌሰር አለማንተ ግብረ ስላሴ ናቸው። የሰማችኋቸው በምሽቱ ዝርዝር ያለ ዝግጅት አለን። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተነኝ ደሳለኝ መኮንን ፕሮግራሙን ይመራል። አሁን ዋና ዋና የዓለም ዜና እናሰማችሁ። እንደምን አምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። በአማራ ክልል በደብረ ማርቆስ ከተማ ለተቃውሞ የወጣ ሕዝብ በጸጥታ ኃይሎች ከፍተኛ ድብደባ እየተፈጸመበት መሆኑን ነዋሪዎች ተናገሩ። ይህን መረጃ ያረጋገጠው ተቃዋሚው የመላ ኢትዮጵያ አንድነት ድርጅት መኢአድ በዳንግላ ከተማ የሚኖሩት የፓርቲው የሥራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ ሙሉቀን አይናለም ትናንት መታሰራቸውንም አክሎ ገልጧል። የአማራ ብሔራዊ ክልላዊ መንግስት ግን የነበረው ሰልፍ ሳይሆን ሙከራ ነው፣ የተሳታፊዎችም ቁጥር አነስተኛ ነው ይላል። በምስራቅና ምዕራብ ጎጃም የተደረጉ የነውጥ ጥሪዎችም አልተሳኩም ብሏል። እስክንድር ፍሬው ዘገባ ልኳል። በደብረ ማርቆስ ከተማ ነዋሪ የሆኑና ስማቸው እንዲገለጽ ያልፈለጉ የዓይን እማኝ እንዳሉት ሰልፈኛው በሺዎች ይቆጠራል። በቅድሚያ የተሰባሰበውም በቀበሌ 03 በምትገኘው አብማ ማርያም ቤተ ክርስቲያን አካባቢ ነው። የውልቃይት የአማራ ማንነት ጥያቄ ምላሽ እንዲያገኝ ሰልፈኛው መጠየቁንም አመልክተዋል። የታጠቁ የጸጥታ ኃይሎች ግን በአስለቃሽ ጭስና በኃይል እርምጃ እንዲበታተን ማድረጋቸውን ጠቅሰዋል። እየተንበርከከ እየተገረፈ እየተቀጠቀጠ እየተደበደበ ስለሚገኝ፣ በቃ ወጣት ልደበደበ አይገባውም። በቃ ሰላም ሰልፍ ማድረግ መብታችን ነው፣ ይህ ነገር መሆን የለበትም በሚል አሁን ያው እንግዲህ የየራሱን እየተመካከረ በየቦታው ና እየጮሁ ነው የሚሰማ በየሰፈሩ በየአካባቢው ማለት ነው። ሰልፉ እንዳይካሄድ የተደረጉ ሙከራዎች ከፍተኛ እንደነበሩ የገለጹት ደግሞ የተቃዋሚው የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚዳንት ሙሉጌታ አበበ ናቸው። ሰልፉ መጀመሪያ እንዳይደረግ ጥረት ተደርጎ ነበር። በበሮችን መዝጋት፣ አጎራባቸው ወረዳዎች ወደ ማርቆስ እንዳይገቡ የትራንስፖርት መከልከል፣ ማንኛውም ተሽከርካሪ እንዳይንቀሳቀስ የትራንስፖርት አገልግሎት እንዳይኖር ተደርጓል። አጎራባቸው ወረዳዎች እነ ደንበጫ፣ እነ አማኔን፣ እነ ስናን፣ በዛ አካባቢ ያሉ ወረዳዎች ሁሉም እንዳይገቡ የትራንስፖርት ማዕቀብ ተጥሏል። ከዛ ከተማውንም በየብሎኩ ማርቆስ እንግዲህ ሰፊ ከተማ ነው። በየብሎኩ የጸጥታ ኃይሎች ቆመው ሕዝቡ ወደ አንድ እንዳይሰባሰብ የማድረግ ሙከራ ነበር ሲደረግ የነበረው። ያንን ሁሉ ጥሶ ግን ሕዝቡ በዚህ በአብማ ማርያም የሚባል ዜሮ ሶስት ቀበሌ አካባቢ በአብማ ማርያም ነው የተጀመረው። ያንን ተከትሎ እንግዲህ የተነሱ ግጭቶች አሉ እነዛም ግጭቶች ማርቆስ ላይ ከፍተኛ የሆነ ድብደባ ወጣቱ በኮብልስቶን ላይ ተንበርክኮ በአሁኑ ሰዓት እየተገረፈ እንዳለ ነው የነገሩት። የሰው ህይወትም መጠነኛ የሆነ ጉዳት ደርሷል። ቢያንስ ከአንድ እስከ ሶስት የሚሆን ሰዎች ሞተዋል የሚል መረጃ ነው የሰጡን። የቆሰሉትን እስካሁን አጣርተው አልሰጡንም። የተጎዳ ሰው አለ ግን መረጃውን አጣርተው አልሰጡንም። በአዝ ማወቅ አልቻለም። በግርፍና ዱላ ድብደባ ግን ል ትልቅ ትንሽ ሳይባል ተንበርክኮ ወጣቱ ወጣቱም፣ አዛውንትም እየተገረፈ እንደሆነ ነው መረጃውን የሰጡ። አቶ ሙልጌታ፣ ሰልፎቹ በተለይ የደብረ ማርቆሱን በተመለከተ ተበተነ ነው የምትሉት ወይስ ተካሄደ ነው የምትሉት? እንደሰማሁት እርስዎም እንደነገሩኝ አብማ ማርያም ላይ የተሰባሰበውን ህዝብ የጸጥታ ኃይሎች በትነዋል። አሁንም በከተማዋ የተለያዩ አካባቢዎች ከፍተኛ የጸጥታ ቁጥጥር አለ። ከዚህ አንጻር ይህ ሰልፍ ተካሄደ ነው ተበተነ ነው የምትሉት እናንተ? ሰልፉ ተካሂዷል። ምክንያቱም በርካታ ህዝብ ነው የወጣው ወደ ዋና ከተማው እንዳይገባ ነው የተከለከ- የተደረገው እንጂ እስከ ስቴዲየም ድረስ ሄዶ ስቴዲየም አካባቢ ነው ስቲል ያለው። በፍኖተ ሰላምና በዳንግላ ከተሞች ሊካሄድ የነበረው ሰልፍ የትራንስፖርት እንቅስቃሴ እንዲቋረጥና የዛሬው ገበያም እንዳይኖር በመደረጉ አለመሳካቱን አቶ ሙሉጌታ ተናግረዋል። ይሄም ሆኖ በዳንግላ ከተማ የሚኖሩት የፓርቲያቸው የስራ አስፈጻሚ ኮሚቴ አባልና የሰሜን ቀጠና ኃላፊ ሙሉቀን አይን አለም ከትናንት ቀን ጀምሮ በእስር ላይ እንደሚገኙ ገልጸዋል። የአማራ ብሔራዊ ክልላዊ መንግስት የሰጠው አስተያየት በመኢአድ ከተገለጸው የተለየ ነው። የክልሉ መንግስት ቃል አቀባይ ንጉሱ ጥላሁን እንዳሉት በደብረ ማርቆስ ከተማ የነበረው ሙከራ እንጂ የተቃውሞ ሰልፍ አይደለም፣ ተሳታፊዎቹም ጥቂቶች ናቸው ብለዋል። ከዛ ባሻገር ግን በደብረ ማርቆስ ከተማ እንደተባለው በአብማ በሚባለው አካባቢ ጥቂት ቁጥራቸው አነስተኛ የሆነ ወጣቶች ተሰባስበው የተለያዩ ቃላትን እያሰሙ ሙከራዎች አድርገው ነበረ ከዛም አልፎ በድንጋይና በእንጨት የታገዘ ጥቃት ለመሰንዘር ሞክረው ነበር። ቁጥራቸው በጣም ጥቂት ቢሆንም፣ በዚህም አንድ የጸጥታ አካል ፖሊስ መጥተዋል ተመትቶ ቀለል ያለ ጉዳት ደርሶበት እንደዚሁ ታክሞ ከሆስፒታል የሕክምና አገልግሎት አግኝቶ ወጥቷል። ከዛ ውጪ በዚህ ሂደት ፖሊስም ራሱን የመከላከል ስራ ሰርቷል። ነገር ግን ፖሊስ የተደረገ የተኩስ ልውውጥ ከአካባቢው በአገኘነው መረጃ የለም። ነገር ግን እዛ አካባቢ ከቦታው ከሰልፍ ሙከራ ከተደረገበት ቦታ ራቅ ባለ ሁኔታ የተኩስ ድምጽ ተሰምቷል። ይሄንን ጥቆማ የሰጡ ይሄንን መረጃ የሰጡ ሰዎች ድምፅ ስለመሰማቱ ትክክል ናቸው። እናም ከዛ በዘለለ ግን አንድም ሰው በደብረ ማርቆስ ከተማ ይሁን ቅድም በጠቀስኳቸው አካባቢዎች በዚህ ሰልፍ በሚመስል እንቅስቃሴ የአንድም ሰው ሕይወት አላለፈም። እናም በምዕራብና ምስራቅ ጎጃም ከተሞች የተደረጉ የነውጥ ጥሪዎች አልተሳኩም ሲሉ ነው ያብራሩት። በአጠቃላይ ከዳንግላ ጀምሮ እስከ ደጀን ድረስ በእነዚህ አካባቢዎች የተጠሩት ጥሪዎች በህብረተሰቡ ህብረተሰቡ አሁን ይዞናል ጥያቄያችንን የምንፈታበትና ቅሬታችንን የምናቀርብበት አግባብም አሁን በተያዘበት መልኩ መሆን የለበትም የሚል የበሰለ ውሳኔ ላይ እየደረሰ ስለሆነ እነዚህ የተደረጉ ነውጥ ጥሪዎች እና ያልተገቡ እንቅስቃሴዎች አልተሳኩም። በዚህም የደረሰ ጉዳት የለም። በአጠቃላይ ግን በሂደቱ የተደረጉ ጥረቶች በማንኛውም መልኩ ከህብረተሰቡ ጋራ ሰላማዊና እጅግ በሰከነ ሁኔታ ውይይቶች እየተደረጉ ናቸው ያሉት። አሁንም ወደፊትም እነዚህ የሚቀጥሉ መሆኑን ነው ማንሳት የምፈልገው። የታሰሩ ወጣቶች እንዳሉ በደብረ ማርቆስ ማለት ነው፣ በደብረ ማርቆስ ከተማ ድብደባም እየተፈጸመባቸው እንደሆነ በዚህም ሰዓት ይገልጻሉ። ይህንን የተረጋጋ ከተማና የህብረተሰቡን ሰላማዊ ኑሮ በተለያየ መልኩ ለመበጥበጥና ችግር ለመፍጠር የሚሞክሩ ሰዎች አንድ ሁለተኛ ተሳስተው በዚህ እንቅስቃሴ ውስጥ የገቡ ወጣቶች ምክርም ተደርጎላቸው ከአመራሩ ጋራም ከፖሊስ አካላት ጋራም ተወያይተው በዚህ ውስጥ መግባት እንደሌለባቸው ዋናው የያዝነው አቅጣጫ ውይይትና ምክክር ነው እና ወጣቶቹንም እየመከሩ ነው በአሁንም ሰዓት ያሉት፣ ማለት ነው። ስለዚህ በእየተመከሩ የተለቀቁ ወጣቶች በርካቶች ናቸው። ይሄንን እስር ማእንትን የማለት ከሆነ በደንብ አለማየት ነው የሚሆነው እና በሂደቱ ደግሞ በትክክል ተጨባጭ መረጃ ያለባቸው ሰዎች በቁጥጥር ስር ውለው ተጣርተው ፖሊስ ዝርዝሩን ወደፊት መረጃ የሚሰጥበት እኛም በእኛም በኩል ደግሞ ትክክለኛው መረጃ ከፖሊስ ስናገኝ ለህብረተሰቡ መረጃ የምንሰጥበት ሆኖ በቁጥጥር ስርም የሚውል ለማጣራት የሚፈለግ ሰው ግን በህግ ጥላ ስር አይውልም ማለት አይደለም። ጅምላ ወጣቱን ግን የማሳደድ ስራ እየተሰራም አይደለም። የኢትዮጵያ መንግስት ህዝቡ ባለቤታቸው በማይታወቅ ሰልፎች ላይ እንዳይሳተፍ ሲያስጠነቅቅ ቆይተዋል። መንግስት ለህዝቡ ጥያቄዎች ሰላማዊ ምላሽ እንዲሰጥ ያስገነዘቡት ተቃዋሚዎች በበኩላቸው የኃይል እርምጃ ከመውሰድ እንዲቆጠብም ሰሞኑን በሰጧቸው መግለጫዎች አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። በኢትዮጵያ ለውጭ አገር መገናኛ ብዙሀን ተቋማት የሚሰሩ ጋዜጠኞች ማህበር በአገሪቱ የሚገኘው የፕሬስ ነጻነት በእጅጉ እንዳሳሰበው ዛሬ ይፋ ባደረገው መግለጫ አስታውቋል። አባላቱም ስራቸውን በሚያከናውኑባቸው ስፍራዎች እስራትና ወከባ እንደሚያጋጥማቸው ጨምሮ ገልጧል። መለስካቸው አምሀ ዘገባ አልኳል። በእንግሊዝኛ አጠራሩ ፎረን ኮረስፖንደንስ አሶሴሽን ኦፍ ኢትዮጵያ በአማርኛ በኢትዮጵያ ለውጭ ሀገር መገናኛ ብዙሀን ተቋማት የሚሰሩ ጋዜጠኞች ማህበር የተሰኘ መደበኛ ባልሆነ መንገድ የተደራጀ ማህበር ዛሬ ባሰራጨው መግለጫ በሀገሪቱ በየጊዜው እያሽቆለቆለው የሚሄደው የፕሬስ ነጻነት ይዞታ በእጅጉ እያሳሰበው እንደሆነ ገለጸ። ለዚህ እንደ ምሳሌ ያነሳው ከአራት ቀናት በፊት በኦሮሚያ ክልል በአርሲ ነገሌ አካባቢ ስራቸውን ሲሰሩ የነበሩ ሶስት ጋዜጠኞች ለሃያ አራት ሰዓታት በአካባቢው ባለሥልጣናት ትእዛዝ መታሰራቸው ነው። ይህም በዚች በአፍሪካ ቀንድ ውስጥ በምትገኝ ሀገር የቀጠለውን የፕሬስ ነጻነት መደናቀፍ ነው ሲል የተሰራጨው የማኅበሩ መግለጫ ይከሳል። በአሪሲ ነገሌ አካባቢ ከአራት ቀናት በፊት በፖሊስ ቁጥጥር ስር ውለው የነበሩት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን መታወቂያ የያዘችውን የአፍሪካ ዜና ኤጀንሲ ወይም አፍሪካ ኒውስ ኤጀንሲ ወኪል ሀድራ አህመድን ጨምሮ ሁለት የዩናይትድ ስቴትስ ፐብሊክ ብሮድካስቲንግ አገልግሎት ጋዜጠኞች ናቸው። ከዚህ ቀደምም እንዲህ ያለ እስራትና መንገላታት በማህበሩ አባላት ጋዜጠኞች ላይ እንደደረሰ ያስታወሰው ይህ መግለጫ መንግስት ጋዜጠኞች በሀገሪቱ እየተዘዋወሩ ስራቸውን እንዲያከናውኑ የሰጣቸውን መብት የደህንነት መኮንኖችና የአካባቢ ባለሥልጣናት እንዲያከብሩ ማረጋገጥ አለበት ሲል የማህበሩ ሊቀመንበር ዊልያም ዴቪሰን ተናግሯል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውንም አመሰግናለሁ። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት በአንድነት ለመታገል ስምምነት ላይ መድረሳቸውን ከትናንት በስቲያ ሐሙስ ባወጡት የመግባቢያ ሰነድ ይፋ አደረጉ። የኦሮሞ ዲሞክራቲክ ግንባር ፕሬዚዳንት አቶ ሌንጮ ለታና የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የፈረሙበት ይህ የመግባቢያ ሰነድ እንዳስቀመጠው ኢትዮጵያ ውስጥ ስልጣን ላይ ያለውን የህወሓት ገዢ መደብ በአዲስ ሐቀኛና ዲሞክራሲያዊ ስርዓት ለመተካት ይህ አይነቱ ስምምነት ወሳኝና አጣዳፊም ወቅታዊም ነው ብሏል። በመግቢያ ሰነዱ ላይ እንደተመለከተው ሁለቱ ወገኖች በሶስት ወሳኝ መርሆች ላይ የተመሠረተና ሁሉንም ዲሞክራሲያዊ ኃይሎች ያካተተ ኅብረት በአስቸኳይ ለመመሥረትም ተስማምተዋል። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት ስላደረጉ ስምምነት አድማጮች፣ አንድ ዝግጅት በሰሞኑ ለማቅረብ እንሞክራለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አራት ሺህ ተጨማሪ ወታደሮች ወደ ጁባ እንዲላኩ ያሳለፈውን ውሳኔ ለመመርመር የደቡብ ሱዳን መንግስት ስብሰባ እንደሚቀመጥ የማስታወቂያ ሚኒስትሩ ገለጡ። የድርጅቱ ውሳኔ የተላለፈው ባለፈው ወር ጁባ ውስጥ የሰላም አስከባሪ ወታደሮችን ጨምሮ በብዙ መቶዎች የሚቆጠሩ ሰዎች የሞቱበት ምናልባትም ወደ የእርስ በርስ ጦርነት ሊለወጥ ይችላል ተብሎ የተፈራበት ከባድ ውጊያ ከተካሄደ በኋላ ነው። ደቡብ ሱዳን ውስጥ ያለው የተባበሩት መንግስታት ሰላም አስከባሪ ሰራዊት ድርጅቱ አካባቢ የሚገኙ ሲቪሎችን ደህንነት ለማስጠበቅ እንዳልቻለም ተነግሯል። የተባበሩት መንግስታት ውሳኔውን ትናንት አርብ ያሳለፈውና በ11 የድምፅ ድጋፍ በአራት ቻይና፣ ሩሲያ፣ ግብፅና ቬኔዙዌላ የሚገኝበት ድምፅ ታቅቦ ነው ያለፈው። ናይጄሪያ በፖሊዮ ቫይረስ ዳግም ተመታች። የክትባት ዘመቻም ሰኞ ዕለት ይጀመራል ተብሏል። ለሁለት ዓመታት ከፖሊዮ ነፃ የነበረችው ናይጄሪያ በዚህ ሳምንት ሁለተኛውን ከፖሊዮ ነፃ ዓመት ልታከብር ስትዘጋጅ ነው ቫይረሱ ዳግመኛ የተከሰተው ዛምቢያ ውስጥ ባለፈው ሐሙስ የተካሄደውን የጠቅላላ ምርጫና የውሳኔ ሕዝብ ውጤት የአገሪቱ የምርጫ ኮሚሽን እያጸደቀው መሆኑን ባለሥልጣናት አስታወቁ። የድምፅ አሰጣጡ ትናንት አርብ መጠናቀቁን ያስታወቁት ባለሥልጣናት አጠቃላይ ውጤቱ መቼ ይፋ እንደሚሆን ግን አልገለጡም። ከምርጫው ጋር ተያይዞ በገዢው ፓርቲ ደጋፊዎችና በተቃዋሚዎች መካከል የተነሳ ግጭት ለአንድ ሰው ሞት ምክንያት መሆኑም ተገልጧል። የጋናው ገዢ ፓርቲ ብሔራዊ ዲሞክራቲክ ምክር ቤት የወቅቱ ፕሬዚዳንት ጆን ድራማን ማሃማ ለድጋሚ ምርጫ እንደሚቀርቡ ዛሬ ቅዳሜ ይፋ አድርጓል። ይሁንና ከዋናው ተቃዋሚ ከአርበኞች ፓርቲ ቀላል ያልሆነ ፉክክር እንደሚጠብቃቸው ተገልጧል። የጋና ፕሬዝዳንታዊ ምክር ቤታዊና የአካባቢ ምርጫ ከአራት ወራት በኋላ እንደሚጀመር ነው የተገለጠው። ከሊቢያው ብሔራዊ የአንድነት መንግስት ጋር ያበሩ ኃይሎች ራሱን እስላማዊ መንግስት ብሎ በሚጠራው ሽብርተኛ ቡድን አይሲስ ቁጥጥር ስር ያሉ ይዘታዎችን እያስለቀቁ መሆናቸው ተገለጠ። በጥቂት መቶዎች የሚቆጠሩ የሽብርተኛው ቡድን ተዋጊዎች ከሲርቲ አካባቢ ቢመሽጉም ትናንት አርብ በተካሄደ ውጊያ መባረራቸውን የዩናይትድ ስቴትስ መከላከያ ባለሥልጣናት አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ነሐሴ 7 2008 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ባለፈው ሳምንት ቅዳሜ ቨርጂኒያ ውስጥ ምሁራን ኢትዮጵያን በተመለከተ ውይይት አካሂደው ነበር። ውይይቱን ያዘጋጀው ደግሞ መቀመጫውን በዩናይትድ ስቴትስ ያደረገ ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ የተሰኘ ዓለም አቀፍ ገለልተኛ መብት መር ሕዝባዊ ንቅናቄ ነው። ውይይቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አዘጋጅታለች። በቨርጂኒያ ታይሰን ኮርነር ሰፈር በሚገኘው ሸራተን ሆቴል የተዘጋጀውን ውይይትና በአጠቃላይ ኢትዮጵያዊነት የዜጎች መብት ማስከበሪያ ጉባኤ አስፈላጊነትን በማብራራት የጀመሩት ፕሮፌሰር አለማንተ ገብረስላሴ ናቸው። ፕሮፌሰር አለማንተ በቨርጂኒያ ስቴት ዩኒቨርሲቲ ኮሌጅ ኦፍ ዊሊያም ኤንድ ሜሪ የሕግ ፕሮፌሰር ሲሆኑ የጉባኤው መስራችና የውይይቱ ማዘጋጅ ናቸው። ውይይቱ የተዘጋጀው በኢትዮጵያ ጉዳይ ላይ የተለያዩ ርዕሶችን በማንሳት በሙያቸው ጥናት ያደረጉ ምሁራን ገለጻ እንዲያደርጉ ለማመቻቸት መሆኑን ፕሮፌሰሩ አስረድተዋል። ፕሮፌሰር አለማንተ እርሳቸው ወጣት በነበሩበት ጊዜ በመሬት ይዞታ መስሪያ ቤት ይሰሩ እንደነበር ገልጸው በአቶ ተካልኝ ገዳሙ በተመራው የሚኒስትሮች ኮሚቴ ላይ በአስረጅነት ቀርበው እንደነበርና የወቅቱን ልምዳቸውን በማካፈልም የጥናትና ምርምር አስፈላጊነትን በማስረዳት ጉባኤውን ከፍተዋል። እኛ በተቻለ መጠን የተወሰኑ ጥናቶች እየተዘዋወር በልዩ ልዩ ቦታዎች አድርገን ነበር፣ ግን አማራጮች የለውጥ መፍትሄ አማራጮች ታይቶ ነበር ወይ? አልታዩም። እና በጊዜው ማስታውሰው አንዳንድ አርቆ አስተዋይ ሰዎች ከበድ ከበድ ያሉ ጥያቄዎች ያቀርቡልን ነበር። እኛም በጊዜው በነበረን የወጣትነት መንፈስ ለውጥ በመፈለግ የተወሰነ አንድ አቅጣጫ ብቻ ይዘን ያንን ለማሳመን ነበር የምንሞክረው። በደርግም ጽፈት ቤት እንደዚሁ በአስረጅነት ቀርብ ያለው ይህንኑ ነው ያደረግነው። ግን አሁን እንደምናየው ካሰብነው ውጪ፣ በእውነት በዛ ጊዜም አሁን ያለውን ሁኔታ እንዲኖር ብለን አልነበረም አዋጁን ስናረግ ያረቀቅ ነው። ግን በሂደት አሁን ወዳደረስንበት ኦልሞስት መንግስት የመሬት ባለቤት እንደሆነ ያለበት ሁኔታ ነው ያለው እና ይሄ ጉድለት የመጣው አማራጮችን አስቀድመን ስላላጠና ነው። በህገ መንግስት ዙሪያም ስንመለከት አሁን ወያኔ ያመጣው ህገ መንግስት ቲፒኤልኤፍ በስታሊን እና ሌኒን ጥናት ላይ የተመሰረተ ያውም ያልሰራ ጥናት ላይ የተመሰረተ ከጫካ ይዘውት የመጡትን ህገ መንግስት የህገ መንግስት ስንሰ በኢትዮጵያ ህዝብ ላይ ጭነውታል እና አማራጮች ያስፈልጋሉ እነዚህን አማራጮች ግን የሚያጠናው ማን ነው ነው እንግዲህ ትልቁ ጥያቄ እና ኢትዮጵያዊነት የተቋቋመው አማራጭ ሀሳቦችን በተለያዩ ጥያቄዎች ላይ እንዲያዘጋጅና ለኢትዮጵያ ሕዝብ በተቻለ መጠን እንዲያሰራጭ በሚል ነው። ይሄ ሁለት ጥቅሞች አሉት። አንደኛ፣ መንግስትም ከስተት ላይ እንዳይወድቅ አማራጮችን የሚሰማ ከሆነ ማለት ነው። ቢኖር ወደፊት እነዚህን አማራጮች ማየት ይገባዋል ከሚል ነው ይሄ ስብስብ የተጀመረው። ሁለተኛ ለፖለቲካ ፓርቲዎችም ቢሆን በደፈናው ወያኔ ይውረድ ይውደም ከሚለው አስተሳሰብ ወጥተው እነርሱ ስልጣን ቢይዙ ምን ሊያደርጉ ይፈልጋሉ፣ ለኢትዮጵያ ምን አማራጭ ይዘው ይመጣሉ ብለን ማሰብ አለብን። በዛ በኩል ደግሞ እንረዳለን ብለን እናስባለን። ዶክተር አለማንታ አያይዘው እንደገለጹት ጉባኤው በተለያዩ ጉዳዮች ላይ ውይይቶችን አካሂዶ አንድ የህትመት ስራ ማበረከቱን ገልጸው በእለቱም የመጀመሪያው ውይይት ኢትዮጵያዊነት ምን ማለት ነው በሚለው ዋና ርዕስ ላይ ጥልቅ ውይይት እንደሚደረግ በመግለጽ መድረኩን ለተወያዮቹ ለቀዋል። በተጠቀሰው ርዕስ ላይ አወያዬ የነበሩት አቶ ተካሊን ገዳሙ ሲሆኑ ጽሁፎቻቸውን ያቀረቡት ዶክተር ሀይሌ ጋሪቦ፣ ዶክተር ሹመት ሲሻኝና ዶክተር ተስፋዬ ደመላሽ ነበሩ። የመጀመሪያውን ጽሁፍ ያቀረቡት ዶክተር ሀይሌ ጋሪቦ እውነቱ ቢታወቅ የኢትዮጵያዊነት ፋይዳው አርነትና እኩልነት ወይም ባርነትና ልዩነት በሚል ያዘጋጁትን ጽሁፍ በማንበብ ነው። ዋናው የወረቀቱ ዋና ጭብጥ ነገር ምንድር ነው? በኢትዮጵያ ታሪክ ውስጥ አንደኛ የጭቆና የጎሳ ጭቆና፣ የግለሰብ ጭቆና በህግ የተቀመጠ ወይ ደግሞ በግብር የተካሄደ የለም። ያለው የአስተዳደር ጉድለት ነው ነው የሚለው እንግዲህ ያንን ወረቀቱ ከአክሱም ጀምሮ ይዘረዝራል። አሁን ያለው አተሳሰብ ምንድር ነው? እኛ የኢትዮጵያ ታሪክ ከአጼ ምኒሊክ ነው የሚመጣው። ከዛ በላይ አይሄድም ነው የምለው። ይሄ የኔ ወረቀት የምለው ምንድን ነው አጼ ምኒሊክ እውነቱን ለመናገር ከዛ ከአሳቸው በፊት የነበሩትን ግዛቶች አንዳንዱ እንኳ በዛ ላይ አልተሟላም። ይልቅስ የቀሩት ግዛቶች ነበሩ። በጽሁፋቸው መግቢያም ወደ እውነት ለመድረስ መነጋገር፣ መቀራረብና መወያየት አስፈላጊ መሆኑን ጠቁመዋል። በአነሱት ርዕስ ላይም ምርምር ያደረኩበት ነው ያሉትን ታሪክ እያጣቀሱ አቅርበዋል። የዶክተር ኃይሌ ጽሁፍ ሰፋ ያለ ይዘት የነበረው ሲሆን ደረስኩበት ያሉትን ድምዳሜ አስፍረዋል። ሁለተኛው ተናጋሪ ዶክተር ሹመት ሲሸኝ በኢትዮጵያና ኢትዮጵያዊነት ዙሪያ ጽሑፍ እንዲያቀርቡ መጋበዛቸውን ጠቅሰው በአሁኑ ጊዜ በኢትዮጵያና ኢትዮጵያዊነት ላይ በርካታ ብዥታዎች እየተፈጠሩ መሆኑን ዘርዝረዋል። ምናልባት መጀመሪያ እነዚያን ብዥታዎች ብተነትን ሳይሻል አይቀርም። በአንድ ወገን የሶስት ሺህ ዘመን ታሪክ ያላት አገር ናት የሚሉ አሉ። በሌላ በኩል ደግሞ ኢትዮጵያ የምንላት ዛሬ አውሮፓውያን አፍሪካን ሲቀራመቱ በአጋጣሚ የተፈጠረች የመቶ ዓመት የማልፋት አገር ናት ይባላል። እርግጥ ሁለቱም ሶስት ሺህ ዓመት የሚለውን ዘመን ቀመር የሰጡን ገዢዎቻችን ናቸው። መቶ አመት የሚለውንም ሽፍቶቻችን ናቸው የፈጠሩልን ሁለቱም ወገኖች ለራሳቸው በሚመች አይነት መንገድ ነው ዘመኑን የለኩት ዶክተር ሹመት በጽሁፋቸው ታሪካዊ መረጃዎችና አተያዎች ናቸው ያሉትን እያጣቀሱ ሰፋ ያለ ትንታኔ ሰጥተዋል የመጨረሻው ተናጋሪ ዶክተር ተስፋዬ ደመላሽ ነበሩ ማቅርቡ ውይይት ሙሉ ኢትዮጵያዊነት የሚል ሀሳብ ነው የማቀርበው ስለዚህ ትንሽ ይሄ ሙሉ ኢትዮጵያዊነት ይህ ጉዳይ ለምን ይነሳል? ምን ማለት ይሄ ነው? ምናልባት እንግሊዝኛ የሚቀናችሁ ይሄ ኢንቴግሪቲ ኢንቴግራል የሚል ሙሉነት ብለ አንድነት ሆልነስ ልንለው እንችላለን። እና ይህ ጉዳይ ለምን አሁን ይነሳል ብትሉኝ አንዳንድ ነገሮች አሉ። እሱንም መጀመሪያ በካፈላችሁ ደስ ይለኛል። አንደኛ የአገር ማህል የሚባል ነገር አሁን አለ ማለት ያስቸግራል። ኢትዮጵያውን አገራዊ መሀል አላት ልንል አንችልም። እንግዲህ የሙሉነት መነሻው አንድ መቼም ሁሉንም የኢትዮጵያ ህዝብና ዜጎች ወክሎ አንስም አደገ ወክሎ የሚንቀሳቀስ አገራዊ ኃይል አለ ማለት በጣም አደጋች ነው በእኔ ግምት። እና ይሄ ፌዴራላዊ የሚባል ይሄ የስም ጋጋታዎች አሉ የቃላት ክምችት አሉ እና እነዚህ በሙሉ እውነት አይደሉም። እና አሁን እንግዲህ ባዶ ቤት ነው ማለት ይቻላል። አገራዊ መሀል የለንም። ይሄ ደግሞ ራሱ መሀሉ ራሱ ደግሞ አካባቢዎቹን አጥቷል። የለውም። አሁን ለምሳሌ በየፊናው ክልል ተብሎ የተቋቋመው ነገር ሁሉ ምንም ለአገራዊ አገራዊ ባለቤት ያለው አይደለም። ስለዚህ መሀል ሀገሩ ራሱ ክልሎቹንም አጥቷል ማለት ነው እና መሀሉም ራሱን የለም እንግዲህ ሌላው ደግሞ ይሄ ለኢትዮጵያ ሙሉ ኢትዮጵያዊነት በተለይ እንደ አገር በተሟላ መልክ ተነሳስተን ሀገራችን ለማዳን ይሄ በጣም እንቅፋት ነው። ሁለተኛ ጎሰኛ አገዛዝ እና በጎሳ የተደራጁ ተቃዋሚ ወገኖች የኢትዮጵያ መሰረታዊ ወይም ሙሉ አገርነትን አይቀበሉም። ዶክተር ተስፋዬም እንደ ሌሎቹ ምሁራን ጥናት ያደረኩበት ነው ያሉትን ሰፋ አድርገው ያቀረቡ ሲሆን ከተሳታፊ በተነሱ ጥያቄዎችም ላይ ውይይት ተደርጓል። የውይይቱ አዘጋጅ የሆኑትን ዶክተር አለማንተ ገብረስላሴን ከውይይቱ በኋላ አነጋግሬያቸው ነበር። እንዲህ ያሉትን የምሁራን ውይይት ለሕዝቡ በምን አይነት መልኩ እንደሚያደርሱ ጠይቄያቸው ነበር። ጽሑፎቹ ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስታዲስ የሚል አለ ካሊፎርኒያ የሚታተም የሚያትም ድርጅት አለ። በሱ ታትሞ ወጥቷል። የኢትዮጵያ ሕዝብ እንዲያገኘው በተለይም በዚህ ጥያቄዎች ላይ የሚያስቡ ወገኖች ሬፈረንስ እንዲሆናቸው በሚል ታትሞ ወጥቷል። ባለፈው አመት ዘንድሮ ሁለተኛ ሲምፖዚየማችን ነው። ቅድም እንደሰማችሁ በኢትዮጵያዊነት ጥያቄ ዙሪያ ምሁራንን ጋብዘን አነጋግረናል። ከሰዓት በኋላ ደግሞ ወደፊት ኢትዮጵያ አሁን ባለው ህገ መንግስት መሰረት ፓርላሜንታሪ ሲስተም ይሁን እንዳለው ይቀጥል ወይንስ ፕሬዚደንሻል የሆነ ሲስተም እንሂድ ወይንም የሁለቱ ዲቃላ የሆነ ሲስተም ይሻለናል ወይ የሚለውን ጥያቄ የሚመልስ አንድ ነው ያስፈለገው። በኢትዮጵያዊነት ላይ ውይይት ማዘጋጀት ያስፈለገበት ማን ምክንያት፣ ኢትዮጵያዊነት በአሁኑ ጊዜ እየደበዘዘ መጥቷል። በወጣቱም በኩል በእርግጠኝነት መናገር ባልችልም አንዳንድ ክስተቶችን ስመለከት ግማሹ ኦሮሞነት፣ ግማሹ አማራነት፣ ግማሹ ትግሬነት፣ ግማሹ ሶማሌነት የመሳሰሉ የብሄር የጎሳ ብሄርተኝነቶች በሰፊው ተሰራፍተዋል። ኢትዮጵያ ውስጥ ግን ኢትዮጵያዊነት በሚል ደረጃ የሚንቀሳቀሱት ኃይሎች የፖለቲካ ኃይሎችም በአስተሳሰብ ደረጃ በሕዝቡ ዘንድ የደበዘዘ ይመስላል። ስለዚህ ኢትዮጵያዊነት በረጅም ጊዜ አሁን ዛሬ ጠዋት ሲነገር እንደሰማሽው በረጅም ጊዜ ታሪካችን የመጣ የዳበረ የአንድ ጎሳ ሳይሆን የብዙ ጎሳዎች ቅንብር መሆኑን አስረድተውናል። ይህ ነገር እንደገና ማንሰራራት አለበት። ኢትዮጵያዊነት የሁላችንም መገለጫ መሆን አለበት። ብዙ ጉዳት አለው። የጎሳ ፖለቲካ አገርን ይበላል፣ ያጠፋል። የጎሳ ፖለቲካ ሶቪየት ህብረትን አጥፍቷል። የጎሳ ፖለቲካ ዩጎዝላቪያን አጥፍቷል። ሰርቢያ፣ ክሮኤሽያ እየተባባሉ ተከባብለዋል። በሶቪየት ህብረትም የተለያዩ ሀገሮች አዘርባይጃን፣ አርሜኒያ፣ ጆርጂያ፣ ቤላሩስ፣ ዩክሬን፣ እነዚህ ሁሉ በአንድ ሀገር የነበሩት ፈርሰዋል። ኢትዮጵያም ውስጥ በአሁኑ ሂደት ከሄድን የኦሮሞ ግዛት አለ፣ የአማራ ግዛት ብለው ከልለዋል። የትግሬ ግዛት ብለው ከልለዋል። እነዚህ ክልሎች ደግሞ ነጻነት የማግኘት መብታቸው በሕገ መንግስቱ ተረጋግጧል ማለት ሌላ ሀገር ለመሆን ለመገንጠል ይችላሉ ተብሎ በሕገ መንግስት ደረጃ ተቀርጾላቸዋል። ይህ ጎሳ ፖለቲካ ከቀጠለ ወደዛ አይነት ስሜት ነው የሚሄደው። ህዝቡ አሁንም እያየነው ነው። ይህንን ስሜት መላ አማራ፣ መላ ኦሮሞ፣ መላ ኦጋዴን የመሳሰሉ እንቅስቃሴዎች ስለሚኖሩ ወደፊት የዚህ የጎሳ ፖለቲካ ኢትዮጵያን ይጎዳል። ሁለተኛ ህዝባችን እርስ በራሱ የተጋባ በረጅም ዘመን በረጅም ዘመን የእያንዳንዳችን ጀርባ ቢመረመር ከተለያዩ ጎሳዎች የወጣንን ማንኛውም ኦሮሞም፣ አማራም ትግሬም ቅልቅል ነው። ነገር ግን አሁን ባለው ህገ መንግስትና ፖለቲካ መንግስት ራሱ በካርድ ላይ መታወቂያ ካርድ ላይ ዘርህን መጥቀስ አለብህ የሚል አስገዳጅ ሁኔታ አለ። ወይ አማራ ነኝ፣ ወይ ትግሬ ነኝ፣ ወይ ኦሮሞ ነኝ ብለህ ምረጥ ይላል። ይሄ ለምን ያስፈልጋል? ምንድን ነው ጠቀሜታው? ኢትዮጵያዊ መሆኑ በቂ አይደለም ወይ? ወደ ዘር ምን አስኬድን እና ዞሮ ዞሮ በሰዎች መካከል በጋብቻም እንኳ በቤተሰብ ጋብቻ ትግሬና አማራ እንዳይጋባ አማራና ኦሮሞ እንዳይጋባ የመሳሰሉት ነገሮች የአይምሮ መሸበቢያ ወይንም ግድግዳ እንዲፈጠር ነው የሚያደርገው። በህዝቦች መካከል የሚኖረው ግንኙነትና መዋዋጥ እንዲደበዝዝ ነው የሚያደርገው። ያ ደግሞ ሲደበዝዝ ኢትዮጵያዊነት ደበዘዘ ማለት ነው። እንግዲህ ይህንን የጎሳ ፖለቲካ ከሚያራምዱ ወጣቶች አንዱ የሚያነሱት ነገር ምንድን ነው? የቋንቋ የባህል እንደዚሁም ደግሞ ሳይጠቆም መኖርና ፌዴራሊዝም ምን ነው? ፌዴራሊዝም አሳ ነው የሚጠቅሱት። እና ኢትዮጵያዊነት የሚለውን ስታነሱ ፌዴራሊዝም በምን መፍረጃችሁት? ፌዴራሊዝም በበኩሌ ፌዴራሊዝምን አልቃወምም። እኔ በበኩል የምቃወመው የጎሳ ፌዴራሊዝምን ነው እንጂ ፌዴራሊዝም በተለያየ መልክ ሊደረግ ይችላል። ለምሳሌ በታሪክ ትስስር፣ በኢኮኖሚ ጥቅም ግንኙነት፣ በጂኦግራፊ አቀማመጥ፣ በሕዝብ ብዛት፣ በመሳሰሉት በአየር ጠባይ ተመሳሳይነት ወይም ልዩነት በዚህ በእነዚህ በመሳሰሉ መመዘኛዎች የተዋቀረ ፌዴራሊዝም ኢትዮጵያ ውስጥ ቢኖር በጣም ጠቃሚ ይሆናል ብዬ አምናለሁ እንዳለፈው ዘመን። ሁሉም ነገር ከአዲስ አበባ ሊንቆረቆር አይችልም የድሮ አሰራር በንጉሱ ጊዜ ወይም በደርግ ጊዜ የነበረው ትክክል አይደለም ግን ፌዴራሊዝም በቋንቋ ብቻ አሁን በወልቃይ ጠገዴ ጠለምት የተነሳው ችግር ከዚህ አይነት ፌዴራሊዝም የመጣ ነው ለምን ወያኔዎች ያደረጉት በቋንቋ አገሪቱን ስለ ከፋፈሉ በወልቃይ ጠገዴ ደግሞ ጠለምት የትግርኛ ቋንቋ በብዛት ይነገራል ብለው ስላሰቡ ወደ ትግራይ ከልለውታል። ህዝቡ ደግሞ በታሪኩ ትስስሩ ከጎንደር ነው። በጂኦግራፊ ትስስሩ ከጎንደር ነው። ምክንያቱም ተከዜን የመሰለ ትልቅ ወንዝ አለ የሚገድብ በድሮ ዘመን እነዚህ ሁለት ክልሎች የመገናኘት እድላቸው በህዝብ ደረጃ አነስተኛ ነው የሚሆነው ምክንያቱም ያወንዛ አለ። እኔ በበኩል የማልቀበለው ጎሳን የተመረኮዘ ፌዴራሊዝም አጥፊ ነው። ኢትዮጵያን ያጠፋታ። ከዚህ የሚታደጋት አስተሳሰባችን በአገር ደረጃ ብሔራዊ ማንነት ማለት ኢትዮጵያን ያጠቃለለ ማንነት መኖር አለበት። ያ ነው ቅድሚያ ሊሰጠው የሚገባ በስንት ዘመን የተሰራችውን አገር የተመሰረተችውን አገር በአጭር ጊዜ ውስጥ እንደዚህ ከፋፍለዋታል። ያቺ ሀገር ከሁሉም ብሔረሰቦች የተውጣጣበት ሂደት ያሳየች አገር ነች። ስለዚህ ለእሷ ቅድሚያ ሰጥተን ኔሽን ቢልዲንግ የሚባለው በሌሎችም ሀገሮች የሚደረገው አንድ መንግስት አገርን ሲያስተዳድር ህዝቧን አመሳስሎ አስማምቶ ወደ አንድነት እንዲያስቡ በማድረግ እንጂ በመከፋፈል አገር ለመገንባት አይቻልም። እዚህ የተደረጉትና አሁን እንደዚህ አይነት ውይይቶች እንዴት አድርጋችሁ ነው የምታስተላልፉት? ምንድን ነው የሚጠቅመው እንደዚህ አይነት መድረክ ላይ የተወሰኑ ሰዎች ተሰብስበው ውይይት ማድረጋቸው? አንደኛ የተወሰኑ ሰዎች ብቻ እዚህ መጥተው መነጋገራቸው ራሱ ትልቅ ነገር ነው። እነዚህን ጥያቄዎች የሚያነሳ ሌላ ስብስብ አናይም፣ አላየንም። በዚህ በዋሽንግተን ዲሲ አካባቢ ብዙ ጊዜ ከፖለቲካ ፓርቲዎች ጋር ነው ያለው እንቅስቃሴ የሚታየው። ከፖለቲካ ፓርቲዎች ነው እንጂ በምሁራዊ ደረጃ እነዚህን ጥያቄዎች እያነሳ የሚያስተናግድ ስብስብ የለም። ለዚህ ነው ይሄንን ክፍተት ለመሙላት ነው ይሄ የተቋቋመው። ሁለተኛ የምናደርጋቸው ውይይቶች መጨረሻ ይጻፋሉ። የተጻፉ ነው የሚሆኑት ተጽፈው በኢትዮጵያም ውስጥ ሊገቡ ይችላሉ። እዚህም ሀገር ደግሞ በተለያዩ ዩኒቨርሲቲዎች ቅድም እንዳልኩሽ ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስተዲስ የሚባል አለ ባለፈው ዓመት የወጡት ጽሁፎች ታትመው በየ ዩኒቨርሲቲው ተልከዋል። ስለዚህ እዚህ ሀገር ያሉ ኢትዮጵያውያን ተማሪዎች በዩኒቨርሲቲዎቻቸው እነዚህን ጽሁፎች ያገኛሉ እና ስለሚጠቀሙባቸው፣ ስለሚማሩባቸው የኢትዮጵያዊነትን ሀሳብ በዚሁ መሰረት አስፋፋን ማለት ነው። አገር ውስጥም በዚህ የሚደሰቱ የሚፈልጉ ሰዎች ካሉ ይሄን ጽሑፍ ለማግኘት ይችላሉ ማለት ነው እና በዛ ሊጠቀሙ ይችላሉ። ሌላው የፖለቲካ ፓርቲዎች ወይም ግለሰቦች ወይም ሌሎች ስብስቦች በጥናት ላይ የተመሰረተ አስተያየት ሳይዙ የፖለቲካ ፓርቲ ነን ብለው ሊወጡ ይችላሉ። ይወጡም አሉ ብዙ። ነገር ግን በጥናት ላይ የተመሰረቱ መረጃዎችን፣ ምሁራን ያዘጋጇቸውን መረጃዎች እየያዙ አማራጭ ሆኖ ለመቅረብ የበለጠ ይረዳቸዋል። ለምሳሌ በአሁኑ ጊዜ ብቻ ሳይሆን በቀድሞውም ጊዜ እኔ በመንግስት ስራ ቆይቻለሁ፣ የተወሰነ ጊዜ። አማራጭ የሚሰጥ የሚጠቁም ድርጅት አልነበረም። መንግስትም በተወሰነ ኮሚቴ በምን ያስጠናል የሆነ ነገር እንጂ ቲንክ ታንክ የሚባሉት የሀሳብ መድረኮች ኢትዮጵያ ውስጥ ድሮ አልነበሩም። በዚህ ምክንያት ልዩ ልዩ ስህተቶች ተሰርተዋል። የወያኔም ህገ መንግስት አንዱ ጉድለቱ በቲንክ ታንኮች ወይንም ደግሞ በሀሳብ መድረኮች በጥናት ላይ የተመሰረተ እንትኖች ማለት መፍትሄዎችን ያካተተ ህገ መንግስት ሳይሆን የተወሰነ ቡድን ብቻ ከሌሎች አገሮች በቀዳው አስተሳሰብ መሰረት ያወጣውን ያመጣውን ሀሳብ ነው ህግ አድርገን ይዘነው ያለ ይሄኛ የምናደርገው ግን ለፓርቲዎችም ይሁን ለግለሰቦቹ ወያኔን መርገም፣ ወያኔ ውረድ፣ እንደዚህ ማለት ብቻ ሳይሆን ወያኔ ቢወርድ ምንድን ነው አማራጩ? አማራጩ ሀሳብ ምንድን ነው? ኢትዮጵያዊነትን ለማስከበር የሚለውን መሳሪያ እንሰጣቸዋለን ማለት ነው። ለእነዚህ ለፓርቲዎቹ እንደዚህ ነው ማሰብ ያለባችሁ። እነሱ ሊወስዱት ይችላሉ፣ ላይወስዱት ይችላሉ። መንግስትም ራሱ መንግስትም ራሱ በነዚህ ሀሳቦች ሊጠቀምባቸው ይችላል። እኛ ሁለተኛ አመት ይሄንን ጀመር ነው እንጂ ቀጣይ ነው። ወደፊት ልዩ ልዩ ጥያቄዎች አሉ። እነሱን ሁሉ እያነሳን እንነጋገራለን። ባለፈው አመት ለምሳሌ የሽግግር መንግስት በተመለከተ ምን አይነት የኢኮኖሚክ ስርአት ነው የሚያስፈልገን የሚለውን በተመለከተ የአሁኑን የኢኮኖሚ ስርአት በደንብ አድርጎ የመረመረና አማራጭ የሰጠ ጽሁፍ ነበር። እሱ እንግዲህ ቅድም ባልኮች መጽሄት ላይ ታትሟል። ይሄም ዛሬ የምናደርገውም ይታተማል። በሚቀጥሉት ዘመናት የምናደርጋቸውም ይታተማሉ እና የሚፈልግ ወገን ሁሉ ሊጠቀምበት ይችላል። መንግስትን ጨምሮ ኢትዮጵያ ከፓርላማ ስርዓት ይልቅ በፕሬዝዳንታዊ ስርዓት ብትመራ ያዋጣ ይሆን የሚል ርዕስን ጨምሮ በሌሎች ጉዳዮች ላይ ምሁራኑ ሰፋ ያለ ውይይት አድርገዋል። ጽዮንን አመሰግናለሁ ለዘገባዋ። ክቡራትና ክቡራን አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ 2 ሰዓት በ19ና በ49 ሜትር ባንድ አጭር ሞገድ ወይም በ6080 እና በ15580 ኪሎ ኸርዝ አጭር ሞገድና በናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ አንድ ሰዓት ተኩል ደግሞ በ1431 ኪሎ ኸርዝ መካከለኛ ሞገድ ላይ የምታገኙናላችሁ በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ዌብሳይታችን ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ ሀገሮች 641 552 520 ለእንግሊዝና ሌሎች የአውሮፓ ሀገሮች አድማጮቻችን ደግሞ 44 330 010 2288 ናቸው። በተጨማሪም በእጅ ስልካችሁ ቪኦኤ ኤችኦአርኤን ኤምኦቢአይ ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የሳተላይት አድራሻችን ሳተላይት ዩተልሳት 7 7 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ለፎቶግራፎችና ለድምፅ ቪኦኤ 24 ላይ አለን። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩንሲ ወይም ሞገዱ 12.399 ጊጋሄርዝ ነው። ኤፍ ኤፍኢሲ 5 ስትሮክ 6 ሲምበል ሬት 27.5 ዲኤል ፖላራይዜሽን ቨርቲካል ነው። ቨርቹዋል ቻናል 4132 ወይም ቪኦኤ 24 ነው። ፕሮግራሙን እየመራ ያለው ደሳለኝ መኮንን ነው። የማስተናግዳችሁ ሰለሞን አባተነኝ። ክቡራትና ክቡራን፣ ተከታዩ ዝግጅት የሙዚቃ ቃና ነው። ጽዮን ግርማ ዝግጅቷን አጠናቃ ትጠብቃችኋለች። ሳምንቱን በስራ በትምህርት በኑሮ በደስታ በሀዘን በብስጭት በሰላም በፍቅር በሁሉም የኑሮ ከፍና ዝቆች አልፋችሁ አሁን በዚህን ሰዓት የሙዚቃ ቃናን ለማድመጥ ሬዲዮናችሁን የከፈታችሁ ውድ አድማጮቻችን እንደምናመሻችሁ፣ እንደምንሰነበታችሁ። የሙዚቃ ቃና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ አማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የሙዚቃ ፕሮግራም ነው። ለዛሬም ዘፈኖቹን መራርጬ ስጋብዛችሁ ብዛችሁ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እናንተም በምርጫዎች እየተዝናናችሁ አብራችሁን ቆዩ። የማርክ አንቶኒን አይ ኒድ ዩ የዕለቱን የመጀመሪያ የሙዚቃ ግብዣይ አድርጌ ልጀምር። ማርክ አንቶኒ አይ ኒድ ዩ አይ ኒድ ዩ የተሰኘውን የማርክ አንቶኒን ዜማ ነበር ያደመጥ ነው። አስከትዬ የምጋብዛችሁ ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ሲል የተጫወተውን ዜማ ነው። ይህ ዜማ እንግዲህ በዚህ ሳምንት የአሜሪካ የሙዚቃ ደረጃ ሰንጠረዥ ላይ በአራተኛ ደረጃ ላይ ይገኛል። ይሄ ዘፈን በዚህ የሙዚቃ ሰንጠረዥ ላይ ዘለግላለ ጊዜ አንደኛ፣ ሁለተኛ፣ ሶስተኛ እየሆነ ቆይቷል። እዚህ አሜሪካንም በጣም ተወዳጅ ዜማ ነው። በነገራችን ላይ እዚህ ዘፈኖቹ የአሜሪካን የሙዚቃ የደረጃ ሰንጠረዥ ላይ ሲቀመጡ ከአንድ እስከ መቶም ከአንድ እስከ አስርም ቶፕ ቴን፣ ቶፕ ሀንድረድ እየተባለ ሲቀመጡ በተለይ የኤፍኤም የሬዲዮ ጣቢያዎች ቀኑን ሙሉ ማለት ይቻላል ሲያሰሟቸው ነው የሚውሉት በገበያ ቦታዎች፣ መዝናኛ ስፍራዎች የመደመጥ ና የመሰማት እድል አላቸው እና የጀስቲን ቲምበርሊክ ካን ስቶፕ ፊሊንግ በጣም በመደጋገም በመሰማት በጣም ተወዳጅ የሆነ ዜማ ነው፣ ካንት ስቶፕ ፊሊንግ። Off of my home, we're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet, I feel that hot blood in my body when it drops. Ooh, I can't take my eyes off it, moving so phenomenally. You're more like the way we rock it, so don't stop. ጀስቲን ቲምበርሌክ ካንት ስቶፕ ፊሊንግ ወደ እንስት የሙዚቃ አቀንቃይ ነው የምንመለሰው አዴል አዴል እንግዲህ ባለፈውም አመት ሄሎ በተሰኘው ዜማዋ በጣም ትልቅና ከፍተኛ ተወዳጅነትን አትርፋ የነበረች ድምፃዊት ናት አሁን ደግሞ ሴንድ ማይ ላቭ የተሰኘው ዜማዋ በአሜሪካ የደረጃ ሰንጠረዥ ላይ በዚህ ሳምንት በአስረኛ ደረጃ ላይ ይገኛል በዚህ ሳምንት እንግዲህ በጣም ተወዳጅ ከሆኑት ና በአሜሪካ የደረጃ ሰንጠረዥ ላይ ያሉ ሁለት ተወዳጅ ድምፃውያንን አከታትየ ጋብዣለሁ። እስቲ ወደ ኋላ ልመለስ። ቆየት ወዳሉት ቤንጃሚን ኤርል ኪንግ፣ በመድረክ ስሙ ቤኒ ኪንግ የሶል ና የአርኤንቢ ሙዚቃ ስልት ተጫዋች ነው። በሺ ዘጠኝ መቶ ሰላሳ ስምንት ዓ ም እንደ አውሮፓውያን አቆጣጠር ነው የተወለደው። ህይወቱ ደግሞ ያለፈው በ ሁለት ሺ አስራ አምስት ነው። ቤኒ ኪንግ ስታንድ ባይ ሚ በሚል የተጫወተው ዜማ ቀጣዩ ምርጫዬ ነው። When the night has come And the land is dark and the moon is the only light we'll see No I won't be afraid Oh I won't be afraid just as long as you stand stand by me So dark ከቤን ኪንግ ስታንድ ባይ ሜ ወደ ራቸል ፕላተን ስታንድባይ ዩ ልመልሳችሁ። ራቸል ፕላተን ወጣትና ተወዳጅ ድምፃዊት ናት። ፋይት ሶንግ በሚለው ዜማዋ ደግሞ በጣም ተወዳጅ ሆናለች። ፋይት ሶንግ የተሰኘው የራቸል ፕላተን ዘፈን በተለይ በአስቸጋሪ ሁኔታ ውስጥ ያሉ በካንሰር በሽታ እየተሰቃዩ የሚገኙ ሆስፒታል ውስጥ ያሉ፣ እንደዚሁም ደግሞ ያገገሙ ሰዎች ይዘፍኑታል። ዩቲዩብ ላይ ይህንን ብናየው ራቸል ፕላተን ራሷ አንዳንድ ሆስፒታሎች ሄዳ በካንሰር ህመም እየተሰቃዩ ካሉ ህጻናቶች ጋር ስትዘፍን ስታነቃቃቸው፣ ሞራላቸውን ስታድስ ይታያል። አሁን ግን ዛሬ ያንን የራቸል ፕላትን ፋይት ሶንግ አይደለም ጋብዛችሁ፣ ስታንድ ባይ ዩ የሚለውን ነው። ቤኒኪንግ ስታንድ ባይ ሚ ብሏል። ራቸል ፕላትን ደግሞ ስታንድ ባይ ዩ ትለናለች። የተከበራችሁ እና የተወደዳችሁ አድማጮች እንግዲህ በአየር ሳጥበት ምክንያት ፕሮግራሜን እዚህ ላይ ላበቃ ነው። ራቻል ፕላተን ግን ከእናንተ ጋር አብራ ትቆያለች። አብሬያችሁ ያመሸሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ። ይቅርታ ማጠቃለያ ዜና አሰማለሁ። በአማራ ክልል በደብረ ማርቆስ ከተማ ለተቃውሞ የወጣ ሕዝብ በጸጥታ ኃይሎች ከፍተኛ ድብደባ እየተፈጸመበት መሆኑን ነዋሪዎች ተናገሩ። ይህን መረጃ ያረጋግጠው ተቃዋሚው የመላ ኢትዮጵያ አንድነት ድርጅት መኢአድ፣ በዳንግላ ከተማ የሚኖሩት የፓርቲው የስራ አስፈጻሚ ኮሚቴ አባልና የሰሜን ቀጣና ኃላፊ ሙሉቀን አይናለም ትናንት መታሰራቸውንም አክሎ ገልጧል። የአማራ ብሔራዊ ክልላዊ መንግስት ግን የነበረው ሰልፍ ሳይሆን ሙከራ ነው የተሳታፊውም ቁጥር አነስተኛ ነው። በምስራቅና ምዕራብ ጎጃም የተደረገው የነውጥ ጥሪም አልተሳካም ይላል። የኦሮሞ ዲሞክራቲክ ግንባርና አርበኞች ግንቦት ሰባት በአንድነት ለመታገል ስምምነት ላይ መድረሳቸውን በመግለጫ ይፋ አደረጉ። የኦሮሞ ዲሞክራቲክ ግንባር ፕሬዚዳንት አቶ ሌንጮለታና የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የፈረሙበት ይህ የመግባቢያ ሰነድ እንደገለጠው ኢትዮጵያ ውስጥ ስልጣን ላይ ያለውን የህወሓት ገዢ መደብ አዲስ በሀቀኛና በዲሞክራሲያዊ ስርዓት ለመተካት ይህ አይነቱ ስምምነት ወሳኝ ወቅታዊም ነው። በመግባቢያ ሰነዱ ላይ እንደተመለከተ ሁለቱም ወገኖች በሶስት መርሆዎች ላይ የተመሰረተና ሁሉንም ዲሞክራሲያዊ ኃይሎች ያካተተ ህብረት በአስቸኳይ ለመመስረት ተስማምተዋል። አድማጮች በዚህ ላይ ከሰሞኑ አንድ ዝግጅት ለማቅረብ እንሞክራለን። በመጨረሻም በኢትዮጵያ ለውጭ አገር መገናኛ ብዙኃን ተቋማት የሚሰሩ ጋዜጠኞች ማህበር በአገሪቱ የሚገኘው የፕሬስ ነጻነት በእጅጉ እንዳሳሰበው ዛሬ ይፋ ባደረገው መግለጫ አስታውቋል። አባላቱም ስራቸውን በሚያከናውኑባቸው ስፍራዎች እስራትና ወከባ እንደሚያጋጥማቸው ጨምሮ ገልጧል። ለሰዓቱ ያለን ዜና በዚሁ ተጠቃለለ። አዲሱ አበበ ነኝ። ሰላም፣ በእኔ በኩል ደህና ደሩ። የተከበራቸው አድማጮች የምሽቱ ዝግጅቶች ተጠናቀቁ። ፕሮግራሙን ከቴክኒክ መሐንዲሶች ጋር የመራልን ደሳለኝ መኮንን ነው። በመላ ባልደረቦቼ ስም ለዛሬ በዚሁ እሰናበታችኋለሁ። ነገ በመጽሔት እንገናኝ። ሰለሞን አባተ ነኝ። ሰላም በደህና አደሩ።